አዲስ አበባ በነበሩበት ጊዜ የአየሩን ሁናቴ ወደዱት? አዎ ወድጀው ነበር። የእንግሊዝና የኢትዮጵያ የ የመንግስት አመራር ይመሳሰላል? በጣም አይመሳሰልም። የመከላከያው ሚኒስትሩን ታውቃቸዋለህ? የለም፣ አላውቃቸውም። በአገርህ ውስጥ ሚኒስትሮችን የሚሾምና የሚሽርማን ነው ንጉሠ ነገሥቱ ነው። ጠቅላይ ሚኒስትሩ እዚህ አገር መጥተው ነበር? የለም፣ አላየኋቸውም። የአሜሪካን ሕዝብ የመንግስቱን አስተዳደር ወዶታል? አዎ፣ በጣም ወዶታል። ምን አይነት ትምህርት ለመማር መጣህ? መሐንዲስነት ለመማር መጣሁ። ትምህርትህን የምትፈጽመው መቼ ነው? ከአምስት ዓመት በኋላ ነው። ሊቀ መንበሩ ስንት ዓመታቸው ነው? አንድ ሀምሳ ዓመት ይሆናቸዋል። ተማሪው ከመሐንዲስነት ይልቅ የፖለቲክ ትምህርት ለመማር ያዘነበለ ይመስልሃል? አዎ፣ ይመስለኛል። የትምህርት ቤቱን ሕግ የደነገገው ማን ነው? የትምህርት ሚኒስትር ነው። የውጭ ጉዳይ ሚኒስቴር ኃላፊ ማን ናቸው? የውጭ ጉዳይ ሚኒስትሩ ናቸው። የፍርድ ሚኒስትሩ ደህና ሰው ናቸው? አዎ በጣም ደግ ናቸው። የሚኒስትሩ የትምህርት ችሎታ ምንድን ነው? እኔ አላውቅም። የኢትዮጵያ ንጉሠ ነገስት መንግስት ከፍተኛ ፍርድ ቤት አለው? አዎ አለው። የገንዘብ ሚኒስትሩ እንደ መጡ ወደ ቤትህ ትሄዳለህ? የለም እዚህ አመሻለሁ። የመከላከያ ሚኒስቴር ያለበትን ቦታ ታውቀዋለህ? አዎ አውቃለሁ። የጡረታ ሚኒስቴር ውስጥ ስርተህ ታውቃለህ? አዎ ሰርቻለሁ። የሕዝብ ጤና ጥበቃ ሚኒስቴር ብዙ ተማሪዎች ወደ ውጭ አገር ልኳል? አዎ ልኳል። የገንዘብ ሚኒስቴር ሰራተኞች ከፍ ያለ ደሞዝ ያገኛሉ። አዎ ያገኛሉ። አዲሱ የትምህርትና የሥነ ጥበብ ሚኒስቴር መስሪያ ቤት የት ነው? ከዩኒቨርሲቲው በስተጀርባ ነው። የፖስታ የቴሌግራፍ እና የቴሌፎን ሚኒስቴር አዲስ መስሪያ ቤት ተሰርቶለታል? የለም አልተሰራለትም።